ማርቆስ ወንጌል ምዕራፍ ሁለት ከቁጥር 23 ጀምሮ ያለውን ነው እንመለከታለን ብዬ የተዘጋጀሁት እና አብረን እናነበውና ከዛ መልእክቱን አብረን እናያለን። ማርቆስ ወንጌል ምዕራፍ ሁለት ቁጥር 23 በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት እየሄዱ እሸት ይቀጥፉ ጀመር። ፈሪሳውያንም እንሆ በሰንበት ያልተፈቀደውን ስለምን ያደርጋሉ? አሉት። እሱም ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን አብያታር ሊቀ ካህናት በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን የመስዋዕትን እንጀራ እንደበላ ከሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን አላቸው። ደግሞ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው ይላል። እግዚአብሔርን እናመሰግናለን ስለ ቃሉ እና እዚህ ክፍል ከቁጥር 23 እስከ ቁጥር 27 ባለው ክፍል ያለውን እንድንመለከት ያሰብኩት የሰንበት ዓላማ ምንድን ነው በሚል ነው። ባለፈው ሳምንት እንደተመለከትነው ጌታ ኢየሱስ ክርስቶስ የማቴዎስ ወንጌ ማቴዎስ ቤት ውስጥ ትልቅ ግብዣ ተደርጎለት ብዙ አይሁዳውያን ብዙ ፈሪሳውያን ተሰብስበው አብረው ምግብ ይበሉ ነበር። ግን ፈሪሳውያን መጥተው ይሰልሉ ነበር፣ ምን እንደሚደረግና ጌታ ኢየሱስ ምን እንደሚያደርግ። ምንድን ነው ያሉት? ከኃጢአተኞች ጋር ለምን ሊበላ ገባ? የሚል አስተያየት ሰጡ እና በዛ መሰረት ጌታ ኢየሱስ ክርስቶስ የኃጢአት መድኃኒት እንደሆነ የኃጢአት ፈዋሽ እንደሆነ ሲናገር ነበር ያየ ነው። እና ኃጢአትን የሚፈውስ ከጌታ ከኢየሱስ ክርስቶስ በቀር ማንም የለም። እና ጌታ ኢየሱስ እና ደቀ መዛሙርቱ ታዲያ በዛ ሳምንት ውስጥ ሌላ ምኩራብ ውስጥ ገብተው ጌታ ኢየሱስ ምኩራብ ውስጥ በገባበት ጊዜ ልክ እንደኛ አይነት መሰብሰቢያ አዳራሽ ነው። ምኩራብ ማለት የመሰብሰቢያ ቦታ ነው። አይሁዶች ይሰበሰባሉ፣ መጽሐፍ ቅዱስ ያነባሉ እና እዛ ቦታ ጌታ ኢየሱስ ክርስቶስ በተገኘበት ጊዜ መጽሐፍ ይሰጡትና ያነባል። ከዛ ቃል ያካፍላቸዋል። አሁን ያ እንዳለቀ ነው በአይሁድ ሰንበት ቅዳሜ፣ የአይሁድ ሰንበት ቅዳሜ ነው። ወደ መንገድ እየሄዱ እያሉ ምንድን ነው የሆነው? ደቀ መዛሙርቱ እርሻ መካከል ገብተው እየሄዱ ብዙ ሰዎችም ጌታን ተከትለውታል፣ እሸት እየቀጠፉ ይበሉ ነበር። እና ያ ጥያቄ የፈጠረባቸው በፈሪሳውያኑ ላይ እና ምንድን ነው ያሉት? በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱም እየሄዱ እሸት ይቀጥፉ ጀመር። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ ብለው ጌታ ኢየሱስን ጠየቁት። እና ሁ ጊዜ ፈሪሳውያን ጌታ ኢየሱስና ደቀ መዛሙርቱ የሚያደርጉትን ነገር አይተው ለመክሰስ እና አታክ ለማድረግ አይነት እንቅስቃሴ ነው የነበራቸው እና አሁንም ለምንድን ነው እንደዚህ የሚያደርጉት? ሕግን እኮ ነው እየጣሱ ያሉት። እና ከጥያቄው በስተጀርባ ያለውን አመለካከት ማየት ትችላላችሁ። ደቀ መዛሙርቱ ያልተፈቀደ ነገር ነው ያደረጉት፣ እያደረጉት ያሉት አንተ እውነቱን አላስተማርካቸውም ወይ ወይም ደግሞ የምታስተምረው ሌላ ሃይማኖት ነው ወይ? የሚል አይነት ሁሉ ውስጣዊ መልእክት አለው እና ይህንም በተመለከተ ጌታ ኢየሱስ ክርስቶስ ሰንበት ምንድን ነው የሚለውን ነገር በትክክል ሲመልስላቸው ነው የምትመለከቱት። እና ሰንበት የሰንበት አላማ ምንድን ነው? በመጀመሪያ ሰንበት ምንድን ነው የሚል ጥያቄን አንስቼ ሰንበት ምን እንደሆነ ለመናገር እፈልጋለሁ። ሰንበት ማለት ሰባተኛ ቀን ማለት ነው በአይሁዳዊ አባባል። እና እንደምታውቁት እኛ የቀን አቆጣጠራችን በሰባት ዑደት እየተካለለ ነው፣ አይደለም? ሳምንት ቀጥሎ ሳምንት ቀጥሎ ሳምንት፣ ሳምንቶች፣ ወሮች፣ ከዛ 52 ሳምንት ዓመት እንደዛ እያለ ነው የሚሄደው። እና ሰንበት የሚለው ስያሜ የእኛ የጊዜ አቆጣጠራችን የሰባት ቀን ዑደት መሰረት ነው። እና ጥቂት እውነታዎችን ስለ ሰንበት ማወቅ በጣም አስፈላጊ ነው። እና የሰዎች ልጆች በስልጣኔ እና አሁን በክህደት እንቅስቃሴ፣ አሁን ግሎባል ኤቲዝም አለ፣ የኢቮሉሽን ሀሳብ አለ፣ የጸረ እግዚአብሔር እንቅስቃሴዎች አሉ። እነዚህ በሙሉ ተባብረው ሊያጠፉት ያልቻሉት ነገር ከሰዎች የጊዜ ፍሬምወርክ ውስጥ ሰንበትን ነው። ሰንበት በቃ በመጀመሪያ በእግዚአብሔር የተሰጠ ነው። በእግዚአብሔር የተመሰረተ ነው እና ማንም ሊያጠፋው አልቻለም። አሁን ተመልከቱ፣ ምድር ፀሐይን ትዞራለች እና የምድርን የፀሐይን ዙረት ማንም ሰው ሊያቆመውና ምድር ፀሐይን አዞርም ብሎ መናገር ይችላል እንዴ? አይችልም። ልክ እንደዚሁ እግዚአብሔር የመሰረተው ነገር ነው። በእርግጥ ሰንበት መቼ ነው ሰንበት ሰባተኛ ቀን የሚለው ነገር የተጀመረው የሚለውን ብትመለከቱ ዘፍጥረት ምዕራፍ ሁለት ላይ እግዚአብሔር ዘፍጥረት ምዕራፍ አንድ ላይ ሰማይና ምድርን በስድስት ቀን ፈጠረ። ከዛ ዘፍጥረት ምዕራፍ ሁለት ቁጥር ሁለት ላይ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም። እግዚአብሔርም ሊያደርግ ያለውን ከፈጠረው ስራ ሁሉ በእሱ አርፏልና። ልክ ይሄ ነው የሰባት ቀን ዑደት ጅማሬና ድንጋጌ። እግዚአብሔር ስድስት ቀን ሰራ በሰባተኛው ቀን አረፈ። ሰባተኛውን ቀን ቅዱስና ልዩ አደረገው ከሌሎች ቀኖች በተለየ እና ሰዎች በሰባተኛው ቀን እግዚአብሔርን እንዲያከብሩ እነሱም ከፊዚካል ስራቸው በሙሉ እንዲያርፉ የተሰጠ ቀን ነው እና ይገርማል። ይሄ የሰባት ቀን ዑደት የቀን አቆጣጠራችን ላይ እግዚአብሔር ነው የመሰረተው ለማለት ነው። ግን በአስሩ ቃል ውስጥ አሁን አስርቱ ቃላት የምንላቸው የአስሩ ቃል ወይም ዘቴን ኮማንድመንት የምንላቸው ህጎች አሉ። ለእስራኤላውያን በሲና ተራራ ህዝቡ ተሰብስቦ እግዚአብሔር የሰጠው ህግ ነው እና አራተኛው ህግ ይህንን የሰንበትን ቀን ስለ ማክበር ነው የሚናገረው እና ለአንብ ብላችሁ አራተኛው ህግ እንደዚህ ይላል። አስሩ ቃላት ኦሪት ዘጸአት ምዕራፍ 20 ቁጥር 8 እስከ 11። እና እንደዚህ እንደዚህ አይነት ቴክኒካል ቃሎችን ማወቅ በጣም አስፈላጊ ነው። አሁን የአስርቱ ቃላት የት ነው መጀመሪያ የተሰጡት? ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 20 ላይ ነው እና አስሩንም ቃሎች በአይምሮ ማስታወስ በጣም አስፈላጊ ነው። ለነገሩ አሁን በሬዲዮ በተከታተል እያስተማርኩት ነው ይሄ አስሩን ቃላት እና የሚገርም ነው የሚገርም ህግ ነው ምን ተብሎ ነው የሚታወቀው የሞራል ህግ ነው የፐርፔቹዋል ህግ ነው ተብሎ ነው የሚታወቀው በምንም አይነት ሁኔታ የማይፈርስ እስከ ዘላለም የሚቀጥል ህግ ነው ይሄ አስሩ ቃላት እና አራተኛው የሰንበትን በተመለከተ የተነገረ ነው ላንብብላችሁ በእርግጥ አስሩ ቃሎች ውስጥ ረጅሙ ይሄ ነው። አስሩ ቃል ውስጥ ካሉት ቃሎች እና እንደዚህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ ብሎ ነው የጀመረው። ሪመምበር ዘ ሰቨንዝ ደይ ነው የሚለው እና የሰንበትን ቀን ትቀድሰው ዘንድ አስብ፣ ስድስት ቀን ስራ ተግባርህንም ሁሉ አድርግ፣ ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጆችህም ውስጥ ያለ እንግዳ በሱ ምንም ስራ አትስሩ። እግዚአብሔር በስድስት ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም ብሎ ይናገራል። ረጅም ሕግ ነው ከዚህ ካሉት አስሩ ቃል ውስጥ እና እዚህ ጋር እንደምታዩት እግዚአብሔር ሲናገር ይህንን ሕግ ሲና ተራራ ላይ ወርዶ ነው እግዚአብሔር ሕዝቡ ሁሉ እየሰሙ ነው ይናገር የነበረው እና የሰንበትን ቀን ትቀድሰው ዘንድ አስብ ሲል የሚናገራቸው ምንድን ነው? ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሁለት እና ቁጥር ሶስት ላይ እግዚአብሔር አምላክ ስራ ሰርቶ በሰባተኛው ቀን አርፏል የሰንበትን ቀን ቀድሶታል እና አንተም ስድስት ቀን ስራ። አንተ ራስህ፣ ወንድ ልጅህ፣ ሴት ልጅህ፣ በቤት ያለ እንግዳ፣ ከብቶችህም፣ ማንም ሰው ቢኖር በሱ ምንም ሥራ ትስሩ አርፋችሁ ቆዩ እና ይህንን ቀን ቅዱስ አድርጋችሁ ጠብቁት ብሎ ነው እግዚአብሔር የተናገረው እና ይሄ ባክግራውንዱ ነው። ሰንበት ምንድን ነው ለሚለው። ግን በሁለተኛ ነጥብ የምናገረው የአይሁዶች የሰንበት ግንዛቤ ምን ነበር? አሁን ማርቆስ ወንጌል ምዕራፍ ሁለት ላይ አይሁዶች ያላቸውን ግንዛቤ ነው ለጌታ ለኢየሱስ ክርስቶስ የገለጡት እና በሰንበት ያልተፈቀደውን ነገር ነው ደቀ መዛሙርት የሚያደርጉት እና እርሻ መካከል ገብተው እየቀጠፉ ይበላሉ። ይሄ እርግማን አይደለም ወይ የሚል አይነት ንግግር ነው የሚናገሩት። እኛ ቫንኮቨር ስናድግ እንዲህ አይነት ነገር ነበረ። በሰንበት ቅጠል መበጠስ አይፈቀድም፣ ትክክል አይደለም ተብሎ ነው የተነገረን እና ነገሩ ጥሩ ነው። ሀሳቡ ግን የአይሁዶችን የሰንበት ግንዛቤ ያስረዳናል። አሁን አይሁዶች ግንዛቤያቸው ስለ ሰንበት እንደዚህ ነው። እኔ ሶስት ነጥቦችን አስቀምጫለሁ እዚህ ጋር። አንደኛው ሰንበት የሰው ጌታ ነው የሚል አመለካከት አላቸው። ሰንበት የሚከበረው ለመጽደቅ ነው የሚል አመለካከት አላቸው። እና እንደምታዩት ጌታ ኢየሱስ የሰጠውን መልስ ስትመለከቱ እዚህ ቁጥር 27 ላይ ጌታ ኢየሱስ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። የአይሁዶቹ ግንዛቤ ግን ግልባጩን ነው። ሰው የተፈጠረው ለሰንበት ነው እንጂ ሰንበት የተፈጠረው ለሰው ነው አይደለም የሚሉት። እግዚአብሔር ግን ሰንበትን የፈጠረው ለማን ነው? ለሰው ነው። እንደምታዩት በስድስተኛው ቀን እግዚአብሔር ስራውን ጨረሰ። በሰባተኛው ቀን አረፈና ሰንበት ቅዱስ ነው፣ ሰባተኛው ቀን ብሎ ተናገረ። አይሁዶች ደግሞ የሚሉት ሰው ለሰንበት ነው የተፈጠረው። ሰንበት እንደ ሰው ለሰው እንደ ትልቅ ነገር ነው። ሰንበትን ሰው በማክበር መጽደቅ ይችላል። ሰንበትን በሰንበት ቀን አትቀንጥስ፣ አትበጥስ ምናምን የሚሉ ነገሮችን ሁሉ የሚናገሩት ከዚህ የተነሳ ነው። እና በእርግጥ አይሁዶች ብዙ ሕግጋትን በሰንበት ቀን አስቀምጠዋል። ባለፈው አንድ ጊዜ ስናገር ትዝለኛል ለእናንተ ምናልባት በሰንበት ቀን አንድ ወንድ ተነስቶ መስተዋት ላይ ፊቱን አይቶ ወደ አደባባይ ወይም ወደ ቤተ ክርስቲያን መውጣት የለበትም የሚል ሕግ አላቸው። ምክንያቱም የፀጉሩን ነጭ አይቶ ምን ለማድረግ እንዳይፈተን ለመጎተት እንዳይፈተን እና ይሄ የሚሉት ነገር ነው እምላችሁ። እና ለመጎተት ከተፈተነ ምንድን ነው የሚያደርገው? ስራ ነው የሚሰራው። ኃጢአት ነው እና ሰንበትን አፍርሷል ማለት ነው በእርግጥ በአራት ምድብ የተመደቡ በጣም ውስብስብ ውስብስብ የሆኑ 39 ህግጋት አላቸው። ከነዚህ ህግጋት ውስጥ የምግብ ህግ አላቸው፣ የልብስ ህግ አላቸው፣ የቆዳና ሌጦ ህግ አላቸው፣ የቤት ግንባታ ህግ አላቸው፣ የሰው ማዳን ህግ አላቸው። በጣም ብዙ እና አሁን ጌታ ኢየሱስ ክርስቶስ ሌላም ቦታ እንደተናገረው በሰንበት ቀን በጣም ብዙ ህግጋትን ተብትበው በሰው ላይ ጭነው ሰው የማይሸከመው እዳ እንዲሆን አድርገውባቸው ነበር። እና የአይሁድ ግንዛቤ ከመጽሐፍ ቅዱሳዊው የሰንበት ግንዛቤ በጣም የተለየ ነው። ስለዚህ ሰንበትን ሰዎች በዛን ጊዜ ምን አድርገው ይቆጥሩት ነበር? የሆነ የሚያግድ ነገር፣ እንቅስቃሴያችንን የሚገታ ነገር፣ ደስታችንን የሚከለክል ነገር፣ ሸክም አድርገው እንዲወስዱት አድርገው ነበረ። ይሄ የአይሁዶች ግንዛቤ ነው፣ በመጠኑ የነገርኳችሁ። ግን ጌታ ኢየሱስ ክርስቶስ የሰጠው መልስ ስንመለከት በጣም እንደነቃለን። ጌታ ኢየሱስ የሰጠው መልስ ሌላው ነጥቤ ነው። ጌታ ኢየሱስ ክርስቶስ ቁጥር 25 ላይ ምንድን ያለው እሱም ዳዊት ባስፈለገውና በተራበ ጊዜ እሱ ዳዊት ብሉይ ኪዳን ላይ አብረው ከነበሩት ጋር ያደረገውን አብያታር የሚባለው ሊቀ ካህን በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን የመስዋዕትን እንጀራ እንደበላ፣ ከሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን ብሎ ታሪክን ጠቅሶ ሉክ በሰንበት ቀን ስራ መስራት መልካም መስራት ሰውም ማዳን ራስንም ደግሞ እንደሚገባ መንከባከብ ወንጀል አይደለም፣ እና ተመልከቱ ዳዊት ያደረገውን ነገር ብሎ ነው ጌታ ኢየሱስ ክርስቶስ በታሪክ የሚያውቁትን ታሪክ ጠቅሶ የሚነግራቸው እና በዚህም የሰንበትን ዓላማ ግልጽ እያደረገ ነው ለነሱ ደግሞም አሁን አብረውት ለሚከተሉት ለደቀ መዛሙርቱ በሰንበት መልካም ስራ መስራት የደግነት ስራ፣ የምህረት ስራ ማድረግ ይቻላል። ምሳሌው ዳዊት ነው እና አብረውት የነበሩት በረሃብ መሞት አልነበረባቸውም ከቤተ መቅደስ በሰንበት ቀን ገብተው ከዛ ካህኖች ብቻ የሚበሉትን ምግብ ወስደው በሉ እና ያን ጊዜ ዳዊት አልተነቀፈም። አሁንም እኔ አልነቅፈውም። በሰንበት ደግሞ ደቀ መዛሙርት እሸት ቀጥፎ መብላታቸው የሚያስነቅፋቸውና ወንጀል፣ ልዩ ወንጀል የሚያስቀስፍ ነገር እንደሰሩ ተደርጎ መቆጠር የለበትም ነው ጌታ ኢየሱስ ክርስቶስ ብሎ የተናገረው እና ይህንን የጌታ ኢየሱስ ክርስቶስን ንግግር ጥቂት ልሄድበት ትፈልጋለሁ እና ያው ጊዜያችን በጊዜያችን በትክክል ለመጠቀም እሞክራለሁኝ። እና ጌታ ኢየሱስ በተናገረው መሰረት ሰንበት በጌታ ኢየሱስ እና በክርስትና እምነት ምንድን ነው የሚመስለው የሚለውን ለመናገር እፈልጋለሁ። ሰንበት በእርግጥ የተሰጠው ለዓላማ ነው። ሰባተኛው ቀን ስድስት ቀን እንሰራለን፣ ሰባተኛው ቀን የእረፍት ቀን ነው እና ጌታ ኢየሱስ ቁጥር 27 እና 28 ላይ ያለው ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። ስለዚህ እንዲሁም አለ ቁጥር 28 ላይ እንዲሁም የሰው ልጅ ለሰንበት እንኳ ምኗ ነው ጌታዋ ነው አላቸው። በእርግጥ ጌታ ኢየሱስ ክርስቶስ ራሱን ነው እዚህ ጋር የጠቀሰው የሰው ልጅ ብሎ ሁላችንንም ደግሞ የሚጠቅስ ነው። በሰንበት ቀን እኛ መልካም ነገር እንዲሆንልን መልካም ነገር እንድንሰራ እንጂ ሰንበት እንደ ጭነት፣ እንደ ከባድ ሸክም እኛን የሚያጎብጥ ይሄንን አትንካ፣ ይሄንን አትቅመስ፣ ይሄንን አትያዝ የሚያሰኝ ነገር በሰንበት የለም። ሰንበት የተሰጠው ለሰው ነው እንጂ ሰው ለሰንበት አይደለም የተፈጠረው። ከአይሁድ አመለካከት በጣም የተለየ ነው። አይሁዳውያን ከሚሉትና ከሚያስቡት ራዲካል ለውጥ ነው እና የተፈጠረው ለሰው ጥቅም ስለሆነ ሰው በሰንበት ቀን መልካም ነገር እና የሚጠቅመውን ነገር ማድረግ አለበት። ይህንን በኋላ አብራረዋለሁ። እና የሚያሳየው የሰንበት ዓላማ አሁን ብሉ ኪዳን ላይ ሰንበትንና ሰንበትን በተመለከተ የተጠቀሱትን በሙሉ ሰብስበን ብናጠና ሰንበት የተሰጠበት ዓላማ ዓላማና የሚያሳየው አንድ መሠረታዊ እውነት አለ። ምንድን ነው መሰላችሁ? ስድስት ቀን በተከታታይ ሰው መስራት አለበት። በሰባተኛው ቀን ግን ማረፍ አለበት እና የሚለው ሰንበት ምንድን ነው? የሰው የሕይወቱ የመኖሩ ዓላማ እና የመኖሩ ትርጉም ስራ ብቻ አይደለም። ስራ ስራ ስራ ስራ ከሆነ ለሰው መኖሩ አንድ ቀን በርናውት ያደርጋል። ይሄ እግዚአብሔር ያሰበው ሀሳብ ሰው አሁን በዓለም ላይ በሙሉ ከፍተኛ የሆነ ጸረ ሰንበት እንቅስቃሴ አለ። ልክ ጸረ ክርስቲያን እንቅስቃሴ እንዳለ እና ሰው በቃ 24 መስራት አለበት የሚል አመለካከት ያላቸው ሰዎች አሉ። እግዚአብሔር ግን ኖ ነው ያለው። ስድስት ቀን ስሩ በሰባተኛው ቀን ምን አድርጉ? እረፉ። የተቀደሰ ሰንበት የተቀደሰ ሰባተኛ ቀን ይሁንላችሁ። ማረፍ አለባችሁ። የሰው ህይወት መሰረታዊ አላማ መስራት ብቻ አይደለም፣ ማረፍም አለበት። ሰው ራሱ ሰውነታችን እረፍት የሚባለውን ነገር ይፈልገዋል። ስጋችን ራሱ ታውቃላችሁ፣ ስጋ ማረፍ እንደሚፈልግ ስጋ ካላረፈ በሽተኛ ነው የሚሆነው፣ እና አይችልም። ራሱ አሰራራችን እንደዛ ነው እና ሰው ማረፍ አለበት እና በእርግጥ የሰንበት አላማ ምንድን ነው? አንደኛው እረፍት ነው። ሁለተኛ ሰው በሰባቱ ቀን ውስጥ አንድ ቀን ቁጭ ብሎ ስለ ራሱ ህይወት ማሰብ አለበት። ስለ እግዚአብሔር ማሰብ አለበት። ስለ ፈጣሪው እና ስለ ራሱ ማሰብ አለበት። ከዚህ የተነሳ ሰንበት የተፈጠረው ለማን ነው? ለሰው ነው፣ ሰው እንዲያርፍ ሰው መንፈሳዊ ህይወቱን እንዲመረምር ስድስት ቀን ከሰዎች ጋር ሲሰራ ነበር ሰው እና በሰባተኛው ቀን ቁጭ ብሎ ሰዎችን በድያለ ወይ አሳዝኛለ ወይ ኃጢአት ሰርቻለ ወይ እግዚአብሔርን ደግሞ በድያለ ወይ ብሎ ራሱን መርምሮ መንፈሳዊውንና ስጋዩ ህይወቱን እንዲያድስ ወይም እንዲታደስለት የተሰጠ በጣም አስደናቂ ስጦታ ነው እግዚአብሔር አስቦ የሰጠን ስጦታ ነው ስለዚህ ሰው ለሰማያዊ ነገር ትኩረት እንዲሰጥ እና በእግዚአብሔር እንዲባረክ እና የሚቀጥለው ስድስት ቀን አሁን ከዛሬ በኋላ ምን ፌስ የምናደርገው ስድስት ቀን ሰክሰስፉል እንዲሆን እንዲባረክልን። ምክንያቱም አርፈናል፣ መንፈሳችን ታድሷል፣ ስጋችን ታድሷል። የሚቀጥለውን ቀን በስነስርዓትና በመልካም ሁኔታ በኃይል በጥንካሬ በታደሰ አይምሮ መጋፈጥ እንችላለን ማለት ነው። በእርግጥ ሰንበት በጌታ በኢየሱስ እና በመጽሐፍ ቅዱስ መሰረት አስደናቂ ጥቅሞች አሉት። በዓለም ኃይል ኮንቲኒየስሊ በተከታታይ በዓለም ልዩ ልዩ ፈተና እና ስጋዊ ኃይል ከመሳብ አረፍና ቆም እንድንልም ይረዳናል። እና ሌላው የሰንበት ጥቅም ለሰው የተሰጠበት እግዚአብሔርን እና ምሳሌነቱን ደግሞም ትእዛዙን መከተልም ነው። አሁን አራተኛው ያስሩ ቃላት ትእዛዝ ይሄ ነው ራሱ ዘፍጥረት ላይ ስትመለከቱ እግዚአብሔር ስድስት ቀን ሰራ፣ በሰባተኛው ቀን አረፈና ሰንበትን ቀደሰው፣ የተለየ ቀን አደረገው ማለት ነው። እና ልክ እንደ እግዚአብሔር እኛም ስድስት ቀን ሰርተን እርፍ እንድንል አንዳንድ ሰዎች እግዚአብሔር እረፍት ያስፈልገዋል ወይ ምናምን የሚል ጥያቄ ይጠይቃሉ። እግዚአብሔር ለእኛ ፓተርን ነው የዘረጋው ምሳሌ ነው እንጂ የዘረጋው የሚያርፍ እረፍት የሚያስፈልገው አይደለም። እሱ ሌሊትና ቀን ስለኛ ይተጋልና መጽሐፍ ቅዱስ እንደዛ ይላል። ስለዚህ በቅድስና እንድንጠብቀው ከዓለም ከጊዜያዊ ነገሮች ከጊዜያዊ ሀሳብ እርፍ ብለን በቤተሰብ ደረጃ ቤተሰብ ውስጥ ሆነን እኛም በቤ ቤተሰብ ተሰብስበን ልክ እነዚህ እነዚህ ሁሉ ጠቀሜታዎች አሉት። ስድስት ቀን እንባክናለን ግን ሰባተኛውን ቀን አረፍ፣ ሰከን፣ እርፍ መንፈሳዊ ህይወታችንን አድሰን ፈጣሪያችንን አውቀን የስነ ምግባር ህይወታችን ታንጾ በእግዚአብሔር ፊት እንደሚገባ እንድንመላለስ እግዚአብሔር ለሰው አዘጋጅቶ የሰጠው ነው። እግዚአብሔር ይመስገን። ግን አሁን ይህንን ሰንበትን ስንመለከት አንድ ሌሎች መሰረታዊ ነጥቦችን ልነግራችሁ ፈልጋለሁ። የክርስቲያኖች ሰንበት እሁድ ለምን ሆነ የሚል ጥያቄ መጠየቅ ይቻላል። አሁን የአይሁዶች ሰንበት ቅዳሜ ነው እና ምናልባት አንዳንዶቻችሁ ታስታውሳላችሁ። አድቬንቲስት ሰቨንዝ ዴይ አድቬንቲስት የሚባሉ አሉ። እነሱም ሰንበታችን ነው የሚሉት ቅዳሜን ነው። እና የክርስቲያኖች ሰንበት እሁድ ለምን ሆነ? አንዳንድ ነገሮችን ማወቅ በጣም አስፈላጊ ነው። እንደዚህ ጠያቂ ጥያቄ የሚነሳባቸው ነገሮች መካከል በክርስትና እምነት አንዱ ሰንበት ለምን እሁድ ሆነ የሚል ጥያቄ ነው። እና የእኛ ሰንበት እሁድ ነው። የክርስቲያኖች ሰንበት እሁድ ነው። በእርግጥ መጽሐፍ ቅዱሳዊው እሁድ ስንተኛ ቀን ነው? የሳምንቱ የመጀመሪያ ቀን ነው። ተመልከቱ። የሳምንቱ ሰባተኛ ቀን ቅዳሜ ነው። የሳምንቱ የመጀመሪያ ቀን ደግሞ እሁድ ነው። ልክ በመጽሐፍ ቅዱሳዊ አቆጣጠር እና የክርስቲያኖች ሰንበት የሳምንቱ የመጀመሪያ ቀን ነው። ልክ እንደ አይሁዶች ሀሳብ ስናስብ እና የሳምንቱ የመጀመሪያ ቀን የክርስቲያኖች ሰንበት ነው ወይም ሰባተኛ ቀን ነው ወይም ጀስት ሰንዴይ ወይም እሁድ የምንለው ነው። በኋላ የምን ቀን ተብሎ እንደሚጠራ እንደዚሁ ሀሳብ እሰጣችኋለሁ። እና የኛ የክርስቲያኖች ሰንበት ታዲያ እሁድ ከአይሁድ ልዩ ነው። ልዩ የሆነበት ምክንያት የእነሱ ቅዳሜ ነው። ደግሞም እነሱ ሰንበትን አሁን ሰባተኛውን ቀን ቅዳሜን ኦብዘርቭ የሚያደርጉበት ወይም እንጠብቀዋለን የሚሉበት አጠቃላይ አመለካከት ከመጽሐፍ ቅዱስ አመለካከት በጣም የወጣና የራቀ ነው። የሰንበትን ዓላማ የሳተ ነው። ቅድም እንዳልኩት ጌታ ኢየሱስም ለማስተካከል እንደተናገረው ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። አይሁዶች የሚሉት ሰው ለሰንበት ነው የተፈጠረው። ስለዚህ ሰንበት በቃ እንደ ሕጋዊነት ሰዎችን ጥፍር አድርጎ የሚያስር ባሪያ አድርጎ የሚይዝ አይነት ነገር ነው አድርገው ነው የሚናገሩት። አይደለም ነው መጽሐፍ ቅዱስ የሚለው የሰባተኛ ቀን አድቬንቲስቶችም ልክ አመለካከታቸው በሙሉ የመጽሐፍ ቅዱስ የክርስትና መጽሐፍ ቅዱስ ተቀብለዋል እንጂ አመለካከታቸው በሙሉ በተለይ ሰንበትን በተመለከተ ልክ እንደ አይሁዳውያን ነው አመለካከታቸው። በነገራችን ላይ የሰባተኛው ቀን አድቬንቲስት የተጀመረው በ1864 እንደዚህ አካባቢ ነው። ድሮ በክርስትና ታሪክ ውስጥ ያልነበረ እምነት ነው እና ልክ እንደ ጀሆቫ ዊትነስ እንደ ሌሎችም ለማለት ነው። እና የእኛ ሰንበት እሁድ ነው እና የሚባለው የሳምንቱ የመጀመሪያ ቀን ነው። ግን የተጀመረው ጌታ ኢየሱስ ክርስቶስ ከሞት በተነሳበት ቀን ነው። ተመልከቱ። ጌታ ኢየሱስ ቀራንዮ መስቀል ላይ የተሰቀለው አርብ ነው። አርብ ሌሊት፣ ቅዳሜ ሙሉ ቀን፣ እሁድ ከፊል በመቃብር ውስጥ ቆይቶ እሁድ ተነሳ። የሳምንቱ የመጀመሪያ ቀን ልክ የሳምንቱ የመጀመሪያ ቀን ጌታ ኢየሱስ የተነሳበትን ቀን በቀጥታ ያተኮረ ነው የእኛ ሰንበት እና ምክንያቱ ምንድን ነው መሰላችሁ? የመጀመሪያው ፈጠራ እግዚአብሔር ስድስት ቀን ሰማይና ምድርን ፈጠረ። በሰባተኛው ቀን ልክኛ እንድናርፍ የሰው ልጅ እረፍት እንዲያደርግ ሰንበት አደረገው። ጌታ ኢየሱስ ክርስቶስ ደግሞ የማዳንን ስራ ፈጽሞ ሙሉ ለሙሉ ስራውን ያቆመው መቼ ነው? መስቀል ላይ ተሰቅሎ ነው። ከዛ በተነሳበት ዕለት የአዲሱ ልደት፣ የአዲሱ ህይወት፣ የአዲሱ የክርስትና እምነት መሰረት ተቀባይነት ያገኘበት ቀን ነው እና ከዚህ ጋር ነው የሚያያዘው። ከትንሣኤ ጋር በቀጥታ የተያያዘ ነው። አንድ አምስት ስድስት ጥቅሶች አሉ። አእምሯችሁን በአዲስ ኪዳን ውስጥ እንደዚህ ለ ስታልፉ እንድታስታውሱ ወይም እንድታዩ አንደኛው ጌታ በተነሳበት ዕለት የሳምንቱ የመጀመሪያ ቀን ደቀ መዛሙርቱ ተሰብስበው እያሉ በአንድ ቤት ውስጥ ፈርተው ነው የተሰበሰቡት። ጌታ ኢየሱስ ክርስቶስ በሩ ተዘግቶ በመካከላቸው ገባ። ዮሐንስ ምዕራፍ 20 ቁጥር 1 ላይ ሰላም አላቸው። አብረው ቆዩ ከጌታ ጋር። ከዛ ጌታ ሄደ። በሳምንቱ እንደገና ልክ በሳምንቱ የመጀመሪያ ቀን ይሄ ዮሐንስ 20 ላይ የሆነ ነው፣ ቁጥር 1 ዮሐንስ 20 ቁጥር 19 ላይ ልክ እንደገና በሳምንቱ ተሰብስበው እያሉ በሳምንቱ መጀመሪያ ቀን ጌታ ኢየሱስ በመካከላቸው ተገኘ፣ ባረካቸው። ልክ እንደገና በሌላኛው ሳምንት አሁንም በትንሳ ጌታ ኢየሱስ በተነሳበት በሳምንቱ የመጀመሪያ ቀን ሐዋርያት ተሰብስበው ጌታ ኢየሱስ አብሯቸው ተገኘ። ይሄ ዮሐንስ 20 ቁጥር 26 ላይ ነው። ከዛ በኋላ ደቀ መዛሙርቱ መንፈስ ቅዱስም እየተገኘ ልማድ ያደረጉት መቼን ነው? የሳምንቱ የመጀመሪያን ቀን መሰብሰብ ነው። እና አይሁዶች ቅዳሜ ነው የሚሰበሰቡት፣ የመጀመሪያዎቹ ክርስቲያኖች የሳምንቱ መጀመሪያ ቀን ማለትም እሁድ መሰብሰባቸውን ቀጠሉ። አንዳንድ ሰዎች እንዲህ ይላሉ የእሁድ መሰብሰብን ያመጣው የኮንስታንቲኖፕል የተባለው የሮም ገዢ በ325 ዓመተ ምሕረት ኒቅያ የሚባል ጉባኤ ላይ በተደረገ ስብሰባ ነው ይላሉ። ያ ውሸት ነው። ታሪካዊ ማስረጃ የለውም እና ነገሩ የጀመረው ጌታ ከሞት በተነሳበት ቀን በነዚህ አሁን በጠቀስኩላችሁ ጥቅሶች ላይ በሳምንቱ መጀመሪያ ቀን በሳምንቱ መጀመሪያ ቀን በሳምንቱ መጀመሪያ ቀን ነው የሚለው። ሐዋርያ ሥራ ምዕራፍ 20 ቁጥር ሰባት ሐዋርያው ጳውሎስ ኤፌሶን ከተማ በሳምንቱ የመጀመሪያ ቀን አሁንም እሁድ ከቤተክርስቲያን ስብሰባ አድርጎ ስብከትን ይሰብክ ነበር። እንደገና ሐዋርያው ቅዱስ ጳውሎስ በጻፈው ደብዳቤ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 1 ላይ በሳምንቱ መጀመሪያ ቀን በተሰበሰባችሁበት ጊዜ እንጀራን ለመቁረስና የጌታን ራት ለመብላት ማለት ነው፣ ይሄ ቅዱስ ቁርባን የምንለውን እና የጌታን ቃል በምትካፈሉበት ጊዜ መባ ሰብስባችሁ አስቀምጡ፣ ለችግረኞች የሚሰጠውን የሚልን ተናግሮ እናያለን። እንግዲህ አሁን ላሳያችሁ የፈለግኩት ይሄ እሁድ የሳምንቱ የመጀመሪያ ቀን ጌታ የሱስ ክርስቶስ የተነሳበት ቀን፣ የክርስቲያኖች ሰንበት ወይም የክርስቲያኖች መሰብሰቢያ ጊዜ ሆኖ ተወሰደ እና ምን ተብሎ ይጠራል መሰላችሁ? ልክ ሐዋርያት ዘመን በኋላ እስከ አሁን ዘመን ድረስ ይሄ እሁድ ያው እሁድ ነው፣ የክርስቲያን ሰንበት ነው ተብሎ የሚጠራው። በተለይ የጌታ ቀን ተብሎ ነው የሚጠራው ማለት የጌታ የተነሳበት ቀን ማለት ነው። እና የጌታ ቀን ነው። በጌታ ቀን ሰዎች ይሰበሰባሉ እና የጌታን ቃል ይካፈላሉ ክርስቲያናዊ ስራዎችን ይሰራሉ። ማለት አገልግሎት እንደኔ አሁን እዚህ እንደማገለግለው ደግሞም ምናልባት ሰዎች እየበዙ ቢሄዱ የሕፃናት አገልግሎት ይኖረናል፣ የወጣቶች አገልግሎት ይኖረናል። የተመሳሰለ አገልግሎቶች በቤተ ክርስቲያን ውስጥ በማከናወን እግዚአብሔር አምላክን በክርስቲያኖች ሰንበት ቀን ልናከብረው እኛ ደግሞ ልንጠቀም እንችላለን ማለት ነው። እና ይህንም በተመለከተ አሁን ሰንበትን በተመለከተ ልዩ ልዩ ጥያቄ ካላችሁ ያው በደንብ መመለስ እችላለሁኝ እና ልትጠይቁኝ ትችላላችሁ። ግን ሰንበት ለእኛ ጥቅም አለው ወይ? ቅድም ጌታ ኢየሱስ ክርስቶስ ከተናገረው ሰው ለሰንበት ሳይሆን ሰንበት ነው ለማን የተፈጠረው? ለሰው ነው የተፈጠረው። እና ጥቅም አለው ወይ? አዎ ጥቅም አለው። እዚህ ጋር ጥቅም አለው ወይ በሚል ነጥብ ያስቀመጥኳቸው ነጥቦች አሉ። ሰንበትን ስንቀድስ ወይም ደግሞ ስንጠብቀው፣ እግዚአብሔር በበኩሉ ደግሞ እኛ ምን ያደርጋል? ይባርከናል፣ ይቀድሰናል፣ ሙሉ እረፍት ይሰጠናል፣ እና ሰላማችንን ያበዛልናል። ሰንበትን የደነገገው እግዚአብሔር ለእኛ ጥቅም ነው በብዙ መልኩ ሰንበትን በእውነት የሚጠብቁ ሰዎች በብዙ መልኩ በሕይወታቸው የተሳካላቸው ሰዎች ነው የሚሆኑት። እኔ እንግሊዝ ሀገር በነበርኩበት ጊዜ እኔ አብሬያቸው የነበርኳቸው ክርስቲያኖች አገለግልበት የነበረበት ቤተ ክርስቲያን ክርስቲያኖች በሙሉ ማለት ነው እዛ ቤተ ክርስቲያን የነበሩ ጠዋት ወደ ቸርች እንመጣለን ከዛ በኋላ ጠዋት የጠዋቱ ፕሮግራም እንዳለቀ ሰው ሁሉ ምሳውን ይዞ ቋጥሮ ይመጣና እዛ ምሳ ይበላል። ከዛ በኋላ ምሳ በልቶ ሰዎች የምሳ ቴብሉ ምኑ በሙሉ ታጥፎ ወደየቦታቸው ከሄዱ በኋላ እያንዳንዱ ሰው ሕፃናት ለመሰብሰብ ይሄዳል። እኔም ራሴ መኪናዬን ይዤ እወጣለሁ እና ከዛ ልጆች ሰብስበን እናመጣለን። ወደ መቶ ምናምን ልጆች በየሳምንቱ እንሰበስባለን። ከዛ እነሱን እናስተምራለን፣ ወደየቤታቸው እንመልሳለን። ከመለስናቸው በኋላ ተሰብስበን ሻይ ምናምን ስንል እንቆይና የማታ ፕሮግራም አለ ማታ እንደገና የእግዚአብሔርን ቃል ተከፋፍለን እንሄዳለን እና ቀኑ በሙሉ የደስታ ቀን ነው። በቃ ሰው በእግዚአብሔር ስራ ላይ ሲሳተፍ እና ሌላም ቤተ ክርስቲያን የማውቀው አለ ልክ እንደዚሁ ነው የሚያደርጉት እና ሰንበት እግዚአብሔርን የምናገለግልበት፣ ከእግዚአብሔር ደግሞ በረከትን የምንቀበልበት፣ ሰላምን፣ ደስታን የምናገኝበት እና በእግዚአብሔር ፊት ለሌሎች ምስክር የምንሆንበት ቀን ነው እንዳውም እዛ ብዙ ሰዎች አንዳንድ ጊዜ አንዳንድ ጊዜ በተለያየ ምክንያት ከቸርች የሚቀሩ ሰዎችን ማበረታታ የነበረው እናንተ እሁድ መጽሐፍ ቅዱሳችሁን ይዛችሁ ወደ ቤተ ክርስቲያን ስትመጡ እዚህ ሰፈር ያለ ሰው በሙሉ እቺ ሴትዮ፣ ያ ሰውዬ፣ ያ ሰውዬ እያለ ያያችኋል እና ምንድን ነው የሚሉት? እግዚአብሔር የሚባለውን አምላክ የሚያመልኩ ሰዎች ናቸው፣ ልዩ ሰዎች ናቸው። ሰንበት ቀን ወደ እግዚአብሔር ቤት የሚሄዱት እና ያንም መዝሙር የምንዘምረውም ለዚህ ነው። ወደ እግዚአብሔር ቤት የሚሄድ ሲሉኝ ምን አለኝ ደስ አለኝ። እዛ ሄጄ እግዚአብሔር ቤት ጫና አይደለም የሚጫንብኝ የህይወትን ትርጉም፣ የህይወትን አላማ እሰማለሁ። የእግዚአብሔርን መልካምነት፣ ታላቅነት አዳምጣለሁ። እና እሱ ደግሞ እግዚአብሔር እኔ ምን ያደርገኛል? ይባርከኛል፣ ያጽናናኛል። እና ወደ እግዚአብሔር ቤት እንሂድ ሲሉ ደሳለኝ። ስለዚህ ሰንበት ወደ እግዚአብሔር ቤት ሄደን የእግዚአብሔርን ፈቃድ፣ የእግዚአብሔርን ዓላማ፣ የእግዚአብሔርን መልካምነት የምንሰማበት ጊዜ ስለሆነ እግዚአብሔር ይባረከናል። በእውነት እግዚአብሔር ያጸናናል። እግዚአብሔር የህይወት ዓላማችንን ያስተካክልልናል እና ራሱ የሚመራን ሰዎች እንሆናለን ማለት ነው። በተለይ እዚህ አገር እና ዌስት ውስጥ ሰው በስራ በስራ በስራ በጣም የተጠመደ ስለሆነ የእግዚአብሔርን ነገር ለማስታወስ ጊዜ እንዳይኖረው ሲስተማቲካሊ አሬንጅድ የሆነ ይመስላል እና እንድናስብና አቋም እንድንወስድ እግዚአብሔር አምላካችን ይፈልጋል እና ከዚህ የተነሳ የመጨረሻ ፖይንቴ ዓለም በሰንበት ላይ ያላት ዘመቻ የሚል ርዕስ አለኝ። አንድ ጸሐፊ የጻፈውን ነገር አንብብ ያለው ስለ ሰንበት፣ አልበርት ባርነስ የሚባል ሰው ነው። በጣም የታወቀ የእግዚአብሔር ሰው ነው። ብዙ መጽሐፎች ጽፏል። ምን ብሎ ነው የተናገረው? በቤተ ክርስቲያን ውስጥ አንዳንድ ነገሮችን እናከናውናለን እና ዓለም አሁን ለምሳሌ ስለ ጥምቀት ምንም ጉዳዩ አይደለም፣ አይደንቃትም አለ። የጌታን ራት ብንወስድ አይደንቃትም አለ። እና በጣም ብዙ ነገር በቤተ ክርስቲያን ውስጥ አገልግሎት ብንሰጥ አይደንቃትም አለ። እና ዓለም በጣም ፎከስ አድርጋ በጣም በትኩረት እየተዋጋችው ያለችው አንድ እና አንድ ነገር ከክርስትና እምነት ውስጥ ሰንበትን ነው አለ። እና እውነቱን ነው እና ታዲያ ምን አለ ለሰንበት ሰባተኛውን ቀን እንደ ክርስቲያኖች እኛ በእግዚአብሔር ቤት ውስጥ የምንሰበሰብበት የእግዚአብሔርን ቃል የምንሰማበት ቀን ነው ብለን ልዩ ቀን አድርገን መውሰዳችን በጣም ወሳኝ ነው። አለበለዚያ ቤተ ክርስቲያን ከጥቂት ዓመታት በኋላ አትኖርም ብሎ ነው እየተናገረ ያለው። እና ምክንያቱ ምንድን ነው መሰላችሁ? አንደኛ ሰንበት ከሚሰጠው ጠቀሜታ አኳያ ዓለም ይሄ ሰንበት የሚሰጠውን ጠቀሜታ ለእኛ ማየት ስለማትፈልግ ነው። አሁን ሰንበትን በሰባተኛው ቀን እሁድ ተሰብስበን የእግዚአብሔርን ቃል ስንሰማ እግዚአብሔር አምላካችን ይባረከናል። ሞራሊ በስነ ምግባር ህይወታችን የተዋጣልን ያደርገናል እና በሞገስ በግርማ በጥበብ በማስተዋል በስኬት ያለንን ሁሉ በመባረክ ይባርከናል። ያንን ሰዎች እንዲያገኙ አለም በተለያየ መንገድ አትፈልግም። ይገርማቸዋል። ይህ እውነት ነው። ሌላው ይህንን አለም የምትዋጋባቸው መንገዶች መንገዶቹን ማወቅ ጥሩ ነው። ሰንበትን እንደ መዝናኛ ቀን አድርጎ በማቅረብ ነው። አሁን እግዚአብሔር በሰባተኛው ቀን ምንም ስራ አትስሩ ሲል ኢንተርቴን እንድታደርጉ ፈልጌ ነው አይደለም ያለው። ለኢንተርቴንመንት አይደለም። አሁን ለዚህ ነው እኔ እዚህ በጣም ጩኸት ያለበት ቤተ ክርስቲያን ትክክል አይደለም የምለው። እኛ ለኢንተርቴንመንት አይደለም የምንሰበሰበው መንፈሳዊ ህይወታችን እንዲታደስ፣ ስጋዊ ህይወታችንም እግዚአብሔርን በማክበር እንዲባረክ ጭምር ነው እግዚአብሔር የሰጠው። እና ዓለም ግን መዝናኛ ቀን አድርጎ ተደርጎ እንዲወሰድ ነው ከፍተኛ ጥረቷ ያለው እና ከዚህ የተነሳ እያንዳንድ የቤተ ክርስቲያን ፓስተሮች እንኳን ይህንን የዓለምን አመለካከትና አስተያየት ወደ ማቀፍ ወደ መውሰድ ሄደው እንመለከታለን። እና ከዓለም ይህንን ስታስብ ልዩ ልዩ መዝናኛዎች አዘጋጅታለች። ልዩ ልዩ ኦርኬስትራዎች የሚዘጋጁት በተለይ በሰንበት ቀን ነው። ታዋቂ የሆኑ ስፖርታዊ ክስተቶች በተለይ የሚዘጋጁት በሰንበት ቀን ነው። ታውቃላችሁ፣ የኦሎምፒክ የታወቀ ስፖርት ነው አይደለም? የኦሎምፒክ ስፖርት በአመት በአራት ዓመት አንድ ጊዜ ነው የሚሆነው። የመጨረሻው የመዝጊያው ስፖርት ምን እንደሆነ የሚነግረኛለህ? የመዝጊያው ስፖርት የኦሎምፒክ ማራቶን ማራቶን ነው። የመዝጊያው ስፖርት ማራቶን ነው። እና አሁን ለምንድን ነው እንደዛ የጠቀስኩት መሰላችሁ? የመዝጊያው የማንኛውም ስፖርታዊ ክስተት መዝጊያው እሁድ ነው የሚደረገው። አሁን እዚህ ሀገር እንኳን የነዚህ የትልቁ የእግር ኳስ ነው አደል የሚሉት የሚወረወረውን ኳስ የእግር ኳሱ ጨዋታ የሚዘጋው እሁድ ነው። ቴክሳስ ነበር አይደል የዚህ ዓመቱ እና ይቺ ማናት የምትባለው ዘፋኝ ራሱ ከአየር ላይ ወርዳ ስቴዲዮም ውስጥ ስትዘፍን ነበረ። ጋጋ ነው ምናምን የሚሏት። አዎ። እና ሰንበት ሰንበት ነው። በቃ ሆነ ተብሎ ዴሊበሬትሊ ሰው ከምን ምን እንዳያደርግ ነው ወደ ቤተ ክርስቲያን እንዳይመጣ እና የክርስትናን ቫሊዩ እንዳያከበር። እግር ኳሶች የዓለም የእግር ኳስ ዋንጫ የሚዘጋው መቼ ነው? ሰንበት ነው። ቴኒስ ውድድር አሁን የሴቶቹ ነው ቅዳሜ የሚዘጋው እና የወንዶቹ ግን እሁድ ነው የሚዘጋው። አይገርማችሁም? ለምንድን ነው የሰውን አእምሮ እና የሰዎችን ለምን ቅዳሜ አይዘጋም? ለምን ሰኞ አይዘጋም? ለምን እሁድ ተመረጠ? ምክንያቱም ክርስቲያኖች ወይም ሰዎች ወደ ቤተ ክርስቲያን ተሰብስበው የእግዚአብሔርን ቃል ከመስማት ይልቅ ይህኛውን መርጠው ቀስ በቀስ ከእግዚአብሔር ምን እንዲሉ እየራቁ እየራቁ ሕይወታቸው ባዶ ትርጉም የሌለው እየሆነ ዓላማ የሌለው እንዲሄድ የተደረገ እንቅስቃሴ ነው እና አንዳንዶች ደግሞ መስሪያ ቤቶች እሁድ ገብታችሁ ከሰራችሁ ከፍተኛ ጥቅም እንድታገኙ ያደርጋሉ። አይደለም እነ አማዞን አሁን ሌላም ሌላም እንትኖች እና ከፍተኛ ጥቅም ሰዎች የሚያገኙት እሁድ ነው ተብሎ እሁድን ከእግዚአብሔር ቤትና ከቤተሰብ ህይወት እንዲርቁ የማድረግ ብቻ ከፍተኛ የሆነ የረቀቀ የተቀነባበረ ምናልባት ራሳቸውም የማያውቁት ሰይጣናዊ የሆነ እንቅስቃሴ እንዳለ እንድትረዱ ነው። እና አልበርት ባርነስ እንዳለው ዓለም ሰንበትን ካጠቃች ሰንበትን ማጥቃት ከቻለች ምንም ጥርጥር የለውም ክርስትናን ማጥቃት ትችላለች ብሎ ነው የተናገረው። ክርስትና በብዙ እሳት፣ በብዙ መከራ፣ በብዙ ፈተና እዚህ የደረሰ እምነት ነው። በስደት ክርስቲያኖች እየጋዩ፣ እየተሰቀሉ፣ እየተቃጠሉ እና ለአራዊት እየተሰጡ፣ ግን አሁን ዓለም በዛ አይነት መንገድ አይደለም ክርስትናን አታክ የምታደርገው። ክርስትናን በሰንበት በኩል አታክ እያደረገች ነው እና ስለዚህ የኛ አጠቃላይ ህይወትና በረከት በእግዚአብሔር መንገድ እንዳይሆን እየተ ለማመደችና እያ እያሰረጸች ነው አለም ያለችው፣ እና እነዚህን ነገሮች ማወቅ ለምንወስዳቸው ቆራጤ ህይወት እርምጃ በጣም ወሳኝ ነው እና ሳጠቃልል፣ ግን ኢሳያስ 58 ላይ ስለ ሰንበት በመጽሐፍ በትንቢተ ኢሳያስ የተጠቀሰን ነገር አንብቤ አጠቃልላለሁ ያው ዘግይቼ ስለመጣሁ ትንሽ ጊዜ ወስጃለሁኝ፣ ግን ላንበብላችሁ። ኢሳያስ 58 ቁጥር 13 እና 14። ኢሳያስ 58 በአጠቃላይ ስለ ጾም ስለ ጸሎት የሚናገር ክፍል ነው፣ ግን ስለ ሰንበት ደግሞ በጣም የሚገርም ነገር ተናግሯል። ኢሳያስ 58 ቁጥር 13 ፈቃድህን በተቀደሰው ቀኔ ከማድረግ ማለት የሰንበትን ቀን ነው እግርህን ከሰንበት ብትመልስ ወደምትፈቅደው የራስ ፈቃድ ወደሆነ ቦታ ባትሄድ ነው። ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው ተመልከቱ። ሰንበትን የደስታ ቀኔ ነው። የእግዚአብሔርን ቃል የምሰማበት፣ ከአማኞች ጋር ህብረት የማደርግበት እንደዛ አይነት ደስታ ብትለው እግዚአብሔርም የቀደሰውን ክቡር ብትለው የገዛ መንገድህንም ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው፣ በዚያን ጊዜ ይላል፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና ይላል። በጣም የሚገርም በረከት፣ የበረከት ተስፋ ያለው እውነት ነው። በሰንበት ቀን ወደ ቤቴ ብትሰበሰብ ቃሌም ብትሰማ እና ፈቃድህን ለማድረግ ባትሄድ ሰንበትን ደስታዬ ነው እግዚአብሔር የቀደሰውን ክቡር ነው ብትለው። ምክንያቱም ሰንበት ለሰው በእግዚአብሔር የተቀደሰ ነው እና የገዛ መንገድህን ከማድረግ ፈቃድህንም ከመከተል ከማግኘት ብትመለስ፣ በዚያን ጊዜ አለ እግዚአብሔር፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ የአባትህንም የያዕቆብን ርስት አበላሃለሁ እና ማረጋገጫውን ሲናገር ይህንን የተናገረው ማን ነው አለ? የእግዚአብሔር አፍ ነው። ሰው አይደለም፣ እግዚአብሔር ነው የተናገረው። እና እግዚአብሔር እንዲህ አይነት በረከት ለእኛ እንዲመጣ ለሰው ጥቅም ተብሎ የተደነገገ ቀን ነው እና ወደፊት በሚኖራችሁ ሕይወት ውስጥ በሰንበት ቀን በቃ አንድ ነው አላማዬ። እግዚአብሔር ቤት መሄድ ነው፣ እግዚአብሔር ማክበር ነው፣ እግዚአብሔር ማምለክ ነው። አገልግሎት ደግሞ ካለ ሰፍቶ አገልግሎት ውስጥ ሁሉ መሳተፍ ነው የሚለውን መሰረት በልባችሁ እና በህይወታችሁ ብትይዙ ጥሩ ነው እና ወደፊት በተለይ ወጣቶች እንደ አድቬንቲስት አይነት አማኞች ሊገጥሟቸው ይችላሉ እና አንዳንድ ጥያቄዎች ካነሱ ጀስት እኔን ብታነጋግሩኝ ጥሩ ነው። መልስ እንዴት እንደምትመልሱ እመክራለሁና እግዚአብሔር ይመስገን።